የአሜሪካ ድምፅ ጣቢያ ነው። በ19፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ከምሽቱ 3 ሰዓት ጀምሮ የምናስተላልፈው ፕሮግራም አሁን ጀመረ። ¶¶ <tune>

የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ፊልትማን ከኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ዝርዝሩን በዕለቱ አብይ ርዕስ ይዘናል። የኢትዮጵያ የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እና የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ

ብሌን ስዩም ዛሬ ለአሜሪካ የውጭ ጉዳይ ሚኒስትርና ለዓለም አቀፍ መገናኛ ብዙሀን ያደረጉትንም ገለጻ ተከታትለናል። በመጽሔቱ ክፍለ ጊዜ ይቀርባል። ሌሎች በወቅታዊ ጉዳዮች ላይ ያተኮሩ በርካታ ዘገባዎችና ቅንብሮችም ይዘናል። አርብ ጥቅምት 26 2014 ዓ ም ጤና ስትልኝ እንደምናመሻችሁ ክብራትና ክብራን አድማጭና ተመልካቾቻችን አስተናጋጃችሁ አሉላ ከበደ ነኝ።

ከዕለቱ ዜና አቅራቢ ደረጀ ደስታ የቴክኒክ አቀናባሪያችን ብርሃን ኃይሉ የዌብና ማኅበራዊ መገናኛ አሰናጃችን አባየው ገበያው የስርጭት መሐንዲሳችን ሚሻ ድብንስኪ ከዕለቱ ዋና አዘጋጅ ልዩ ጽዮን ግርማና እንዲሁም በያሉበት ሆነው ዝግጅቶቻቸውን ካደረሱን ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የሰዓቱ የዓለም ዜና

ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማቀርብላችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጀፍሪ ፌልትመን ከኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አስታውቋል።

ለሁለት ቀናት ጉብኝት በትናንትና ዕለት አዲስ አበባ የገቡት ልዩ መልእክተኛው አምባሳደር ጄፍሪ ፌልትማን ትናንት በነበራቸው ቆይታ ምክትል ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትሩን አቶ ደመቀ መኮንንን ጨምሮ ከሶስት ከፍተኛ የኢትዮጵያ ባለስልጣናት ጋር መወያየታቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። ዝርዝሩ በአብይ ርዕስ ይቀርባል።

የኢትዮጵያ ብሔራዊ ምርጫ ቦርድ የህዝብ ተወካዮች ምክር ቤት ከሚኒስትሮች ምክር ቤት የተዘጋጀውን አገር አቀፍ አስቸኳይ ጊዜ አዋጅ ጥቅምት 25 ቀን 2014 ዓ ም ማጽደቁን ተከትሎ የቤንሻንጉል ጉሙዝ ክልል የምርጫ ሰሌዳ እና ዝግጅትን ያቋረጠ መሆኑን ዛሬ ባወጣው መግለጫ አስታወቀ።

ምርጫ ቦርዱ ስድስተኛው አጠቃላይ ምርጫን በአብዛኛው የአገራችን ክፍሎች አከናውኖ ማጠናቀቁን ገልጾ በቤኒሻንጉል ጉሙዝ ክልል በታህሳስ ወር ምርጫውን ለማከናወን የጊዜ ሰሌዳ አውጥቶ ተግባራትን ማከናወን ጀምሮ እንደነበር አስታውሰዋል። ዓለም አቀፋዊ ጫና እየበረታባት ባለችው ሱዳን በጠቅላይ ሚኒስትር አብደላ ሐምዶክና ወታደራዊ ግልበጣውን ባካሄዱት መሪዎች መካከል ያለው ንግግር መሻሻል እያሳየ መሆኑ ተዘገበ።

በሱዳን የአገሪቱ ሲቪል መር የሽግግር መንግስት ያስወገዱት ጀነራል ፋታህ አልቡርሃን በእስር ላይ የሚገኙትን ጠቅላይ ሚኒስትር አብደላ ሐምዶክ አስተዳደር ውስጥ ሲያገለግሉ የነበሩ የተወሰኑ ሲቪሎች እንዲለቀቁ ማድረጋቸው ተሰምቷል። በጉዳዩ ላይ ጀምስ ባቲ በሱዳን መዲና ካርቱም ከሚገኘው ጋዜጠኛ ማይክል አቲት ጋር ያደረገውን ቆይታ ይዘት ሀብታሙ ስዩም ባጭሩ ይነግረናል።

ከሁለት ሳምንታት በፊት ሲቪል መሩን የሱዳን ሽግግር መንግስት ያስወገዱት ጠቅላይ ሚኒስትር የነበሩትን አብደላ ሐምዶክንም ለቤት ውስጥ ስር የዳረጉት ጀነራል ፋታ አልቡርሃን በእስር ላይ ከሚገኙት በርካታ ሱዳናውያን መካከል የተወሰኑትን የቀድሞ ባለስልጣናት ከእስር መልቀቃቸው ተሰምተዋል። በሱዳን ዋና ከተማ የሚገኘው ጋዜጠኛ ማይክል አቴቲ ከተፈቱት መካከል ስለ አራቱ ይህንን ብሏል።

ከተለቀቁት አራት ሲቪል አባላት መካከል የተወሰኑት የሚኒስትሮች ምክር ቤት አባላት ናቸው። አንደኛው በቀደመው መንግስት የመረጃ ሚኒስትር ነበሩ። አንደኛው ደግሞ የቴሌኮሚኒኬሽን ተቋም ኃላፊ ሆነው ሰርተዋል። ሌሎቹ ሁለቱ የሌሎች ፖለቲካ ፓርቲዎች አባላት ናቸው። ትናንት ጠዋት ከደቡብ ሱዳን አደራዳሪ ቡድን አባል ጋር ተነጋግሬ ነበር። እሱ እንደነገረኝ በእስር ላይ ያሉት ሰዎች በሶስት የተከፈሉ ናቸው።

የመጀመሪያዎቹ ለደህንነታቸው ሲሉ በቁጥጥር ስር የዋሉ ናቸው። እነዚህን በአስቸኳይ ለመፍታት በሱዳን ጦር አመራሮች በጠቅላይ ሚኒስትር አብደላ ሐምዶክና አደራዳሪው ቡድን መካከል ስምምነት ተደርሷል።

ጋዜጠኛው አቲቲ ሁለተኛው ቡድን ባላቸው ተሳትፎ ምክንያት የታሰሩና የተወሰነ ክስ የቀረበባቸውን እንደሚያካትት፣ ሦስተኛው ቡድን ደግሞ በሀገሪቱ በዚህ ወር በተደረጉ ሁለት የተቃውሞ ሰልፎች ላይ ተሳትፎ ያላቸው ሰዎች እንደሚገኙበት ተናግረዋል። የእስረኞቹ መለቀቅ የተሰማው ሱዳን አዲስ መንግስት አቋቁማለች እየተባለ በሚነገርበት ሰዓት ነው። ጋዜጠኛው ማይክል አቲቲ ግን እስካሁን በጉዳዩ ላይ የተሰጠ ኦፊሳላዊ መግለጫ አለመኖሩን አክሏል።

የመንግስቱ የመገናኛ ብዙኃን እንኳን እስከ ትናንት ምሽት ድረስ ጉዳዩን አልዘገቡትም። ምናልባት ይሄ ሾልኮ የወጣ መረጃ ይሆናል። ላለፉት አስር ቀናት ሱዳናውያን የጦር ሰራዊቱ መሪ ቃል በገቡት መሠረት መንግስት መመስረቱን ይፋ ያደርጋሉ ብለው እየተጠባበቁ ነው።

የቀድሞው የሽግግሩ መንግስት የፋይናንስ ሚኒስቴር ጋብርኤል ኢብራሂም በሂደት ላይ ያለው ድርድር ሉዓላዊ ምክር ቤት የሚባለው ተቋም በድጋሚ የሚደራጅበትን መንገድ የሚመክር ስለመሆኑ መናገራቸው ተጠቅሷል። ሉዓላዊው ምክር ቤት በሱዳን ጦር ምክር ቤትና የነጻነትና የለውጥ ቅንጅት ኃይሎች በተሰኘው ሲቪላዊ ተቋም መካከል የተደረገ የስልጣን ክፍፍል ውልን መሠረት አድርጎ የተቋቋመ መሆኑ ይታወሳል።

የናይጄሪያ ጸጥታ ኃይሎች በዚህ ሳምንት ከአቡጃ ዩኒቨርሲቲ በአጋጆች ተጠልፈው በቁጥጥር ስር የነበሩ ስድስት ሰዎችን ማስለቀቃቸውን ዛሬ በሰጡት መግለጫ አስታወቁ። በናይጄሪያ ከትምህርት ተቋማት ተማሪዎች እያፈኑ መውሰድ በተለይ በሰሜን ናይጄሪያ ግዛቶች የተለመደና እየጨመረ የመጣ ቢሆንም በዋና ከተማዋ አቡጃ መፈጸሙ ግን የተለመደ አለመሆኑ ተመልክቷል።

ታጣቂዎች ተማሪዎቹ አራት የትምህርት ቤቱን ሰራተኞች ከሁለት ልጆቻቸው ጋር አግተው የወሰዱት ባለፈው ማክሰኞ ነበር። ፖሊስ በአቡጃ ከተማ በርካታ ወታደራዊ የፍተሻ ኬላዎችን በመመስረት ጥብቅ የፖሊስ ክትትል ዘመቻ ማድረጉም ታውቋል። በሰሜንና ሰሜን ምዕራብ ናይጄሪያ ህገወጥነት የተንሰራፋ መሆኑ ሲነገር፣ ለ12 ዓመታት የቆየው የእስላማዊ ኃይሎች እንቅስቃሴ የናይጄሪያ ጦር አቅምን በየቦታው እንዲበተን ያደረገው መሆኑም ተገልጿል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ዩናይትድ ስቴትስ ጋዜጠኞችን አፍነው ዝም ለማሰኘት መሰረት የሌላቸውን የህግ ክሶች በመመስረት መንግስታት የሚያደርሱባቸውን የህግ ጫና እንዲቋቋሙ ጋዜጠኞችን ለመደገፍ ዝግጁ ናት ሲሉ የዩናይትድ ስቴትስ የልማትና የእርዳታ ድርጅት ዲሬክተር ሰማንታ ፓወር ትናንት ሐሙስ አስታውቀዋል ሲል የአሶሽየትድ ፕሬስ ዘገበ። ሰማንታ

አሜሪካ በአገር ውስጥ ላሉት የዲሞክራሲ ቡድኖች የምትሰጠው ድጋፍ ሁሉን አካታች እና ውጤታማ የሚሆንበትን መንገድ ለማረጋገጥም ትሰራለች ማለታቸውም በዘገባው ተመልክቷል። የታይዋንን ነፃ አገርነት የሚደግፉት ሰዎች በዕድሜ ልክ ወንጀለኝነት ይመደባሉ ሲል በቻይና የታይዋን ጉዳዮች ቢሮ ቃል አቀባይ ዛሬ አርብ በሰጡት መግለጫ አስታወቁ።

ታይዋንን እንደ ራሷ ግዛት አድርጋ በምትቆጥራት ቻይናና ራሷን እንደ ነፃ አገር በምትቆጥረው ደሴቲቱ ታይዋን መካከል ያለው ውጥረት እየተባባሰ ከመጣ ወዲህ ቻይና ነፃነትን የሚደግፉ ሰዎችን ለመቅጣት አቋሟን በግልጽ ስታሳውቅ ይህ የመጀመሪያው መሆኑ ተገልጿል።

የቻይናው ጽሕፈት ቤት በስም ጠርቶ ከፈረጃቸው መካከል የታይዋኗ መሪ ሱሴን ቻንግ፣ የፓርላማው ቃል አቀባይ ዩሲ ኩን እና የውጭ ጉዳይ ሚኒስቴሮው ጆሴፍ ዉ ይገኙበታል። የታይዋን ነፃ አገርነት በግንባር ቀደም ይደግፋሉ የተባሉትን እነዚህ ሰዎች ጨምሮ በጥቁር መዝገብ ውስጥ የተመዘገቡ ሌሎች ሰዎች ከቻይና ካሉ ድርጅቶችም ሆነ ሰዎች ጋር ምንም አይነት ግንኙነት እንዲኖራቸው የማይደረግ መሆኑም በዘገባው ተመልክቷል።

ዋይት ሀውስ አንድ መቶና ከዚያ በላይ ሰራተኞች ያሏቸው ድርጅቶች እንደ ኤሮፓ አቆጣጠር እስከ ጥር አራት ድረስ ሰራተኞቻቸው መከተባቸውን እንዲያረጋግጡ ወይም ቢያንስ በሳምንት አንድ ጊዜ ምርመራ እንዲያደርጉ የሚያዝ አዲስ የኮቪድ-19 ክትባት ደንብ ትናንት ሐሙስ አውጥተዋል።

ትዕዛዙ 84 ሚሊዮን የሚደርሱ አሜሪካውያንን እንደሚመለከትም ተገልጸዋል። የዩናይትድ ስቴትስ የመድኃኒት አምራች ፋይዘር አዲስ ያወጣው የኮቪድ-19 እንክብል መድኃኒት በኮቪድ-19 ጋር በተያያዘ ሆስፒታል መግባትንም ሆነ በቫይረሱ የመሞትን አደጋ 89 ከመቶ እንደሚቀንሰው በሰዎች ላይ በተደረገው የምርመራ ሙከራ መረጋገጡን ዛሬ ባወጣው መግለጫ አስታወቀ።

ፋይዘር መድኃኒቱ ለአስቸኳይ ጊዜ ጥቅም ላይ የሚውልበትን መንገድ ለማስፈቀድ ለዩናይትድ ስቴትስ የቁጥጥር ተቋማት ለማቅረብ በዝግጅት ላይ መሆኑንም ጨምሮ ገልጸዋል። ፓክስሎቪድ የተባለው አዲሱን እንክብል መድኃኒት ሆስፒታል ባልገቡና በኮቪድ-19 ተጋልጠው ባሉባቸው ሌሎች ሕመሞች የተነሳ በሽታው ሊባባስባቸው በነበሩ ጎልማሶች ላይ በተደረገ ሙከራ መድኃኒቱ ውጤታማ ሆኖ መገኘቱንም ፋይዘር አስታውቋል።

ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የዕለቱ ምሽት ዝግጅታችንን ነው። አስተናጋጃችሁ አሉላ ከበደንኝ። በቀጥታ በራዲዮ ቴሌቪዥን ስርጭታችንን የምትከታተሉ አድማጮቻችን፣ የድምፅና ምስል አቀናባሪያችን ጀስቲን ትዌይት ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ይቀጥላል።

አሁን በቀጥታ ወደ ዕለቱ አብይ ርዕስ። አምባሳደር ፌልትማን ከኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስትር አስታወቀ። ለሁለት ቀናት የሥራ ጉብኝት በትላንትናው ዕለት አዲስ አበባ የገቡት የዩናይት ስቴትሱ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ጄፍሪ ፌልትማን ትናንት በነበራቸው ቆይታ

አቶ ደመቀ መኮንንን ጨምሮ ከሶስት ከፍተኛ የኢትዮጵያ ባለሥልጣናት ጋር መወያየታቸውን የዩናይት ስቴትስ የውጭ ጉዳይ ሚኒስትር አስታውቋል። ኬኔዲ አባተ ተከታትሎታል።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ አምባሳደር ፌልትማን በትናንትናው የአዲስ አበባ ቆይታቸው ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን፣ ከመከላከያ ሚኒስትር አብርሃም በላይና ከገንዘብ ሚኒስትር አህመድ ሺዴ ጋር እንደ ተወያዩ አስታውቀዋል። የጉብኝታቸው ዓላማ በኢትዮጵያ እየተስፋፋ ላለው ግጭት መፍትሄ ማፈላለግ ላይ ያተኮረ እንደሆነም ነው ፕራይስ በዕለታዊ መግለጫቸው የተናገሩት። ለዚህም መሳካት ሁሉም አካላት ነፍጣቸውን እንዲያወርዱ

ና ግጭት እንዲያቆሙ ዩናይትድ ስቴትስ መጠየቋን አሁንም ስለመቀጠሉ አንስተዋል። በውጊያው ተሳታፊ የሆኑ አካላት ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም ስምምነት ላይ እንዲደርሱም በድጋሚ ጥሪ አቅርበዋል።

ከሌሎች እርምጃዎች በተጨማሪ ህወሀትንና የኦሮሞ ነጻነት ሰራዊትን ወደ አዲስ አበባ የሚያደርጉትን ግስጋሴ እንዲያቆሙ እንጠይቃለን። ሁሉም አካላት ለተኩስ አቁም ስምምነት እንዲደራደሩም እንጠይቃለን። በኢትዮጵያ የሚኒስትሮች ምክር ቤት ስለታወጀው ሀገር አቀፍ የአስቸኳይ ጊዜ አዋጅ እናውቃለን። እናም ሁሉም ወገኖች ከድርጊታቸው እንዲታቀቡ፣ ጦርነቶችን እንዲያቆሙና የዜጎች መብቶች እንዲከበሩ እናሳስባለን።

እንደሚታወቀው አምባሳደር ፌልትማን ትናንት ወደ ኢትዮጵያ ተጉዘዋል። ዛሬ ከኢትዮጵያ ባለስልጣናት ጋር ሲወያዩ ውለዋል። ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋኪ ጋር ተገናኝተዋል። ከመከላከያ ሚኒስትሩ አብርሃም በላይ፣ የገንዘብ ሚኒስትር አህመድ ሺዴ፣ ከምክትል ጠቅላይ ሚኒስትር ደመቀ መኮንን ሐሰን ጋርም ተገናኝተዋል። ከጉብኝቱ በኋላ መግለጫ ይኖራል ብዬ እጠብቃለሁ። እንደምታውቁት ነገም እዚያው ይቆያሉ

ብለዋል ቃል አቀባዩ በትናንት ምሽት መግለጫቸው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛው አምባሳደር ጄፍሪ ፌልትማን በዛሬው የሁለተኛ ቀን የአዲስ አበባ ውሏቸው ከሌሎች የኢትዮጵያ ባለስልጣናትም ጋር ውይይት እንደሚያደርጉ የገለጹ ሲሆን በእስካሁኑ ቆይታቸው ካገኟቸው ባለስልጣናት ጋር ስለነበራቸው ውይይት በዝርዝር ያነሱት ጉዳይ ግን የለም። የአፍሪካ ቀንድ ልዩ መልእክተኛው አምባሳደር ፌልትማን በዚሁ በኢትዮጵያ ግጭት ጉዳይ ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳፋ

ጋርም የተወያዩ ቢሆንም ስለ ሁለቱ አካላት ውይይትም የወጣ ዝርዝር መረጃ የለም። አንድ ዓመት የሞላው የሰሜን ኢትዮጵያ ግጭት በአሁኑ ወቅት በአማራና በአፋር ክልሎች ተስፋፍቶ የቀጠለ ሲሆን በጦርነቱ ምክንያት ኢትዮጵያ የህልውና አደጋ እንደተጋረጠባት የገለጸው የኢትዮጵያ መንግስት በመላ ሀገሪቱ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማወጁም ይታወቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ጄ ብሊንከን ግጭቱ የተጀመረበትን አንደኛ ዓመት በማስመልከት ትናንት በሰ

ጡት መግለጫ በኢትዮጵያ ያለው ግጭት መቆም እንዳለበት ገልጸው ድርድር እንዲጀመርም የተለመደ መልእክታቸውን አስተላልፈዋል። በጦርነቱ የተሳተፉ ሁሉም አካላት በተለይም በማህበራዊ ሚዲያዎች በሚነዟቸው ግጭት ቀስቃሽ ትርክቶች የእርስ በርስ ግጭቱ እየተባባሰ የመሄዱ ጉዳይ ዩናይትድ ስቴትስን በጥልቀት እንደሚያሳስባትም ነው ሚኒስትሩ የገለጹት። በመሆኑም የኢትዮጵያ መንግስት የአየር ጥቃቶችን ጨምሮ ወታደራዊ ዘመቻውን እንዲያቆም፣ የኤርትራ መንግስት ከኢትዮጵያ ጦሩን እንዲያስወ

ጣ እንዲሁም ህወሀትና እርሳቸው የኦሮሞ ነጻነት ሰራዊት ብለው የገለጹትና መንግስት ኦነግ ሸኔ የሚለው ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በአስቸኳይ እንዲያቆሙ ሲሉም ጥሪ አቅርበዋል። ሁሉም አካላት ያለ ቅድመ ሁኔታ የሰላም ድርድር እንዲያደርጉ ጠይቀው የኢትዮጵያ ህዝብ ግጭቱን እንዲያቆም ዓለም አቀፉ ማህበረሰብ ድጋፍ ለማድረግ ዝግጁ እንደሆነም ጠቁመዋል። የግጭቱን መስፋፋትና መባባስ ተከትሎ ከዩናይትድ ስቴትስ በተጨማሪ የአውሮፓ ህብረት ሩሲያና ኢጋድን ጨምሮ

ለግጭቱ ሰላማዊ መፍትሄ እንዲፈለግለት የሚጠይቁ ሀገራትና ተቋማት ከሰሞኑ በርክተዋል። ለግጭቱ ፖለቲካዊ መፍትሄ ለማፈላለግ በትናንትናው ዕለትና ዛሬ በአዲስ አበባ ቆይታ ያደረጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛው አምባሳደር ፌልትማን በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ምክንያት የኢትዮጵያና የዩናይትድ ስቴትስ ግንኙነት መስቀለኛ መንገድ ላይ መድረሱን ሰሞኑን መግለጻቸው ይታወሳል። ፌልትማን ይህን ያሉት በዩናይትድ ስቴትስ የሰላም ተቋም ተገኝተው

The cat sat on

በኢትዮጵያ ወቅታዊ ጉዳይ ላይ ንግግር ባደረጉበት ወቅት ሲሆን ጦርነት በሀገሪቱ እየተስፋፋ ባለበት ወቅት የሁለቱ ሀገራት ግንኙነት ጸንቶ ሊቆይ እንደማይችል ተናግረዋል። በዚህም ምክንያት ዩናይትድ ስቴትስ ከኢትዮጵያ ጋር ያላትን የንግድ ልውውጥ ስምምነት ለመሰረዝ እንዲሁም በጦርነቱ ላይ በተሳተፉት ሁሉም ወገኖች ላይ ማዕቀብ ለመጣል መዘጋጀቷንም በአጽንኦት ተናግረዋል። በቅርቡ በኢትዮጵያ የተከሰቱት ፖለቲካዊ ክስተቶች ጠቅላይ ሚኒስትሩን ከጦርነት ወደ ሰላም ሀሳብ ያመሩታል

ብለን ተስፋ አድርገን ነበር ሲሉም በወቅቱ ገልጸዋል። ከዚህ ቀደም በኢትዮጵያ በነበራቸው ጉብኝት ጠቅላይ ሚኒስትሩን ማግኘት ያልቻሉት አምባሳደር ፌልትማን በአሁኑ ጉብኝታቸውም ቢሆን ከጠቅላይ ሚኒስትር አብይ አህመድ ጋር ስለመገናኘታቸው የታወቀ ነገር የለም። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም ወታደራዊ እንቅስቃሴዎች እንዲቆሙና ያለ ቅድመ ሁኔታ የተኩስ አቁም ድርድር እንዲጀመር በመጠየቅ ዛሬ ባወጣው መግለጫ አምባሳደር ፌልትማን ለግጭቱ መ

መፍትሄ ለማፈላለግ በኢትዮጵያ ጉብኝት ማድረጋቸውን ከማሳወቁ ውጭ ዝርዝር ጉዳይ አላነሳም። በኢትዮጵያ መንግስት በኩልም ይህ ዘገባ እስከተጠናቀረበት ሰዓት ድረስ ስለ ልዩ መልእክተኛው ጉብኝት የተባለ ነገር የለም። የአሜሪካ ድምፅም ከኢትዮጵያ የውጭ ጉዳይ ሚኒስቴር እንዲሁም ከዩናይትድ ስቴትስ ኤምባሲ ስለ መልእክተኛው ጉብኝት መረጃ ለማግኘት ያደረገው ጥረት አልተሳካም። ጉብኝቱን በተመለከተ ከመንግስትና ከኤምባሲው ተጨማሪ መረጃ ካገኘን ይዘን የምንመለስ ይሆናል።

ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ። አድማጮች ተከታዩም ከኢትዮጵያ ወቅታዊ ጉዳዮች ጋር የተያያዙ በርከት ያሉ ጭብጦችን ያካተተ ዘገባ ነው። የዩናይትድ ስቴትስ

ህወሓት ደሴንና ኮምቦልቻ ከተሞችን መቆጣጠሩ በሰሜን ኢትዮጵያ ያለውን ሰብአዊ ቀውስ የሚያራዝም በመሆኑ አሳስቦኛል ያለች ሲሆን በጦርነት ውስጥ እየተሳተፉ ያሉ ሁሉም አካላት ያለምንም ቅድመ ሁኔታ ጦርነቱን አቁመው ለድርድር እንዲቀርቡም ጠይቃለች። በተመሳሳይ አፍሪካውያን መሪዎች የትግራይ ኃይሎች ወደ ዋና ከተማው እየገሰገስ ነው ማለታቸው ከተሰማ በኋላ በአስቸኳይ ተኩስ አቁም እንዲደረግና በጦርነት እየተሳተፉ ያሉ አካላት

በሙሉ ለድርድር እንዲቀርቡ ጠይቀዋል። ይህ በእንዲህ እንዳለም ህወሓትን ጨምሮ ዘጠኝ የሚሆኑ የኢትዮጵያ መንግስትን የሚጻረሩ ቡድኖች በዛሬው ዕለት በዚህ በዋሽንግተን ዲሲ መንግስቱን ለመጣል ጥምረት እንመሰርታለን ማለታቸውን ጠቅሶ ሮይተርስ ዘግቧል። ሮይተርስ የዘገበውን ዘገባ በሌላ በኩል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል በማህበራዊ ሚዲያ ላይ በኢትዮጵያውያን ዘንድ የብሔር ግጭት የሚቀሰቅሱ ጥላቻ ንግግሮች መጨመራቸው

የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኢትዮጵያ መንግስትና በህወሀት ኃይሎች መካከል እየተካሄደ ያለው ጦርነት በሰሜን ኢትዮጵያ ያለውን አስከፊ የሰብዓዊ ቀውስ የሚያባብስ በመሆኑ በጦርነቱ የሚሳተፉ ሁሉም አካላት ያለምንም ቅድመ ሁኔታ ለድርድር እንዲቀርቡ ጥሪ ያደረጉ፣ በሌላ በኩል ዘጠኝ የሚሆኑ ጸረ መንግስት ቡድኖች አማጽያኑ ወደ መዲናዋ እየገሰገሱ ባሉበት በአሁኑ ሰዓት መንግስትን ለመጣል በዛሬው ዕለት የተባበሩት የኢትዮጵያ ፌዴራሊስትና ኮንፌዴራሊስት ህብረት

በሚል መጠሪያ ከህወሀት ጋር ጥምረት በመፍጠር መፈራረማቸውን ሮይተርስ ዘግቧል። የጥምረቱ አባል የሆኑት መንግስት አሸባሪው ሸኔ በማለት የሚጠራቸውና ራሳቸውን የኦሮሞ ነጻነት ሰራዊት ሲሉ የሚጠሩትና የአገው የዴሞክራሲያዊ ንቅናቄ የጥምረቱን እውን መሆን ለሮይተርስ አረጋግጠዋል። የህወሀት ከፍተኛ አባል የሆኑት አቶ ብርሃነ ገብረ ክርስቶስ በዛሬው ዕለት በተደረገው የፊርማ ስነ ስርዓት ላይ አሁን ያለው የኢትዮጵያ መንግስት የቀረቡለትን የሰላም አማራጮች በሙሉ ሊቀበል አልቻለም ብለዋል።

አቶ ብርሃነ ገብረ ክርስቶስ አክለውም በመላው ሀገሪቱ በተለያዩ ቦታዎች እርስ በርስ ጦርነቶች እየተካሄዱ መሆኑን ገልጸው በዚህ የተነሳም አሁን ያለው የኢትዮጵያ መንግስት መወገድ እንዳለበትም አስረድተዋል።

በዚህ ጉዳይ ላይ ማብራሪያ የተጠየቁት የጠቅላይ ሚኒስቴር ቢሮ ቃል አቀባይ ብለኔ ስዩም ለሮይተርስ በሰጡት መልስ ከዚህ ቀደም በትዊተር ገጻቸው ላይ የሰጡትም ምላሽ እንዲጠቀም መግለጻቸው የተነገረ ሲሆን በዚህ በተጠቀሰው የትዊተር ጽሁፍ ላይም ብለኔ ስዩም ከሶስት አመታት በፊት የተከፈተው የፖለቲካ ምህዳር ለተቀናቃኞች ልዩነታቸውን በምርጫ ኮሮዶ በሰኔ ሁለት ሺ አስራ ሶስት ዓመተ ምህረት እንዲፈቱ ሰፊ እድል ፈጥሯል ማለታቸው ተጠቅሷል። ይሁንና ብለኔ ስዩም በቀጥታ ጥምረቱን በተመለከተ ምላሽ አልሰጡም።

በተመሳሳይ በጥምረቱ ምስረታ ዙሪያ የህወሀት ቃል አቀባይ ጌታቸው ረዳ አስተያየትም ሆነ ምላሹም አልሰጡም። በሌላ በኩል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናልም በዛሬው እለት ኢትዮጵያ ከትግራዩ ጦርነት ጋር ተያይዘው የሰብአዊ መብትና የሰብአዊ ቀውስ ጥፋት ውስጥ እየገባች መሆኑ እንዳሳሰበው ገልጿል። የኢትዮጵያ መንግስት በመላው ሀገሪቱ ያወጀው የአስቸኳይ ጊዜ አዋጅ የፍትህ አካላትን ነፃነት የሚጋፋ ነው ያለ ሲሆን በማህበራዊ ሚዲያ ላይም የመንግስት ባለስልጣናት ተራው ማህበረሰብ መንግስት አሸባ

አሸባሪ ሸኔ በማለት በሚጠራው በኦሮሞ ነጻነት ሰራዊትና በህወሀት ላይ መሳሪያ እንዲያነሱ እየቀሰቀሱ የብሄር ግጭትና ብጥብጥን እያበረታቱ ነው ብሏል። በዚህ ጉዳይ ላይ የኢትዮጵያ መንግስት የፌዴራል ጠቅላይ አቃቢ ህግ ጌዲዮን ጢሞቴዎስ የአስቸኳይ ጊዜ አዋጁ ያስፈለገው መንግስት አሸባሪ ከሚላቸው ታጣቂዎች ከሚሰነዘረው ጥቃት ኢትዮጵያን ለማዳን ነው ማለታቸው ይታወሳል።

አመሰግናለሁ። ሄደን አድማጮች፣ በተከታዩ የመጽሔት ዘገባ ደግሞ ወደ አዲስ አበባ እንመለሳለን። ሁለት ከፍተኛ የኢትዮጵያ መንግስት ባለስልጣናት በዛሬው ዕለት የሰጧቸውን መግለጫዎች ይመለከታል። ህወሓት ከአማራና ና ከአፋር ክልል ሙሉ በሙሉ ካልወጣና እያካሄደ ያለውንም ሁከትና ጥቃት ሙሉ ለሙሉ ካላቆመ ከፌዴራል መንግስቱ ጋር ምንም አይነት ድርድር ሊያካሂድ የሚችልበት ሁኔታ የለም ሲሉ የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ዛሬ

ወቅታዊ ጉዳዮችን በማስመልከት ለአሜሪካ የውጭ ጉዳይ ሚኒስቴርና ሌሎች ተቋማት ባደረጉት ገለጻ አስታውቀዋል ህወሀት በአዲስ አበባና በሌሎች ከተሞች ጥቃት ለማድረስ እያሴረ መሆኑን ተጨባጭ የደህንነት መረጃ እንደደረሳቸው የገለጹት ዶክተር ጌዲዮን የአስቸኳይ ጊዜ አዋጅ መታወጁ ተጨማሪ ኃይል ለማደራጀት የሚያግዝ መሆኑንም አስረድተዋል በድረገጽ አማካኝነት የተካሄደውን ይህን ገለጻ የተከታተለችው ስምኝሸቆየ ተከታዩን አሰናድታለች

የኢትዮጵያ መንግስት ተወካዮች በድኅረ ገጽ ላይ በተካሄደው ስብሰባ ላይ ያደረጉት ገለጻ ዋና ዓላማው ኢትዮጵያ አሁን ያለችበትን ውስብስብ ሁኔታ ለዓለም አቀፉ ህብረተሰብ ለማስረዳት ነው። አንድ ዓመት ያስቆጠረውና በሰሜን ኢትዮጵያ እየተካሄደ ያለው ጦርነት መነሻና ሂደቱን በተመለከተ ለአሜሪካ የውጭ ጉዳይ ሚኒስትርና የተለያዩ ዓለም አቀፍ ሚዲያ ተወካዮች ገለጻ ያደረጉት የኢትዮጵያ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስና የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም።

ህወሀት በፈቃደኝነት ጦርነቱን ሙሉ ለሙሉ አቁሞ ከተቆጣጠራቸው የአማራና የአፋር ክልሎች ካልወጣ ምንም አይነት ድርድር እንደማይኖር አስረግጠው ተናግረዋል። ከህወሀት ጋር ድርድር ለማድረግ ቢያንስ ቢያንስ በትንሹ ህወሀት ንጹሐን ሲቪሎችን እያሰቃየበት ካለው የአማራና የአፋር ክልሎች መውጣት አለበት።

ህወሀትን እዚያ እንዲኖር የሚያደርግ ምንም አይነት ጉዳይ የላቸውም። በተጨማሪም አሁንም ቢያንስ ሲያካሄድ የቆየውን ሁከትና ጥቃት በፍቃዱ ማቆም አለበት። ዶክተር ጌዲዮን አክለው ህወሀት በአዲስ አበባና በሌሎች ከተሞች ላይ ጥቃት ለማድረስ እያሴረ መሆኑን መንግስት የተረጋገጠ መረጃ እንዳለውም ተናግረዋል።

ህወሀት በአዲስ አበባና በሌሎች ከተሞች ጥቃት የማድረስ ሙከራ እንደሚያደርግ የተረጋገጠ የደህንነት መረጃ ደርሶናል። በጉዳዩ ላይ አስተያየታቸውን የሰጡት የጠቅላይ ሚኒስትሩ ቃል አቀባይ ቢሌኔ ስዩም በበኩላቸው የፌዴራሉ መንግስትና ህወሀት በእኩል ደረጃ ታይተው ለድርድር እንዲቀርቡ መጠየቁ ስህተት እንደሆነ አስምረው የሀገሪቱ መንግስት በሽብርተኝነት የፈረጀው ታጣቂ ቡድን የሚያደርሰው ጥቃት በዓለም አቀፉ ህብረተሰብ ዘንድ በበቂ ሁኔታ ባለመወገዙም

ወቅሰዋል። ፌዴራል መንግስቱንና ህወሀትን እኩል የማድረግ የተሳሳተ አመለካከት አለ። በምንም አይነት ሁኔታ ውስጥ ቢሆን በተመሳሳይ አካላት መካከል የሚደረግ ግንኙነት ተደርጎ መቆጠር የለበትም።

የፌዴራል መንግስቱ ህገ መንግስቱ የሀገሪቱን ሰላምና ጸጥታ የማስጠበቅ ኃላፊነት የሰጠው ነው። ይህን የምለው አብዛኞቹ የሚደረጉ ጥሪዎች በሀገሪቱ ህገ መንግስትና በሀገሪቱ ህግ መሰረት አሸባሪ ሆኖ የተፈረጀውን ታጣቂ አማጺ ቡድንን በበቂ ሁኔታ የማያወግዙ በመሆኑ ነው። ቢሌኔ ዲሞክራሲያዊ በሆነ መንገድ የተመረጠና ሰፊ ድጋፍ ያለው ባሉት የኢትዮጵያ መንግስት ላይ የተጠና በሚመስል መንገድ የሚቀርበው ክስ አሳሳቢ መሆኑን የገለጹ ሲሆን መንግስት በተ

ለመተናጠል ተኩስ አቁም ካደረገ በኋላ የእርዳታ እቃዎች ወደ ትግራይ እንዲገቡ ቢያደርግም ህወሀት ለውጊያ ተግባር እንዳዋላቸው በመግለጽም ከሰዋል። የእርዳታ እህል ጭነው ወደ ትግራይ ክልል ከገቡ 1114 የጭነት መኪናዎች ውስጥ

242ቱ ብቻ ናቸው የተመለሱት። 872ቱ ከሰብአዊ እርዳታ ውጪ ህወሀት የአማራና የአፋር ክልልን ለመውረር ተጠቅሞባቸዋል። በመላው ኢትዮጵያ ያለውን የጸጥታና ደህንነት ሁኔታ ለማረጋጋት መንግስት ምን አይነት እርምጃ እየወሰደ እንደሆነ ለተጠየቀው ጥያቄ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ምላሽ ሲሰጡ ህዝቡ በፈቃደኝነት የብሔራዊ መከላከያ ሰራዊቱን በመቀላቀል አካባቢውን ከጥቃት እየጠበቀ መሆኑን ገልጸዋል።

መንግስት ይህንን የማስተባበር ስራ ይሰራል።

የታወጀው የአስቸኳይ ጊዜ አዋጅ ተጨማሪ ሰራዊት እንድናገኝና በተለያዩ ለአገሪቱ አካባቢዎች ጥበቃ እንድናደርግ ያግዘናል። ከቅርብ ጊዜያት ወዲህ በዩናይትድ ስቴትስና በኢትዮጵያ መካከል ያለው ውጥረት እየከረረ ሄዶ ዩናይትድ ስቴትስ ኢትዮጵያን ከአጓዋ ስምምነት ልታግድ መወሰኗ በሁለቱ ሀገራት መካከል የኖረውን የቆየ ግንኙነት ሸርሽሮት እንደሆን ወይም ኢትዮጵያ ከዚህ በኋላ አሜሪካንን እንደ አጋር ታያት እንደሆን ለመንግስት ተወካዮቹ ለቀረበው ጥያቄ ዶክተር ጌዲዮን ሲመልሱ

በአንዳንድ ጉዳዮች ላይ የተለያዩ አመለካከቶች ሊኖሩን ይችላሉ። ግን አሁንም

ገንቢ የሆነ ግንኙነት አለን። አሁን ያሉብንንም ችግሮች ማስወገድና ወደፊት ጠንካራና ጤናማ ግንኙነት እንደሚኖረን እናምናለን። ዶክተር ጌዲዮን አክለው ዩናይትድ ስቴትስ ኢትዮጵያን ከአጎዋ ለማስወጣት የወሰነችው ውሳኔ ሁለቱን ሀገራት በእኩል የሚጎዳ መሆኑን ገልጸው በተለይ ከ200 ሺህ በላይ የሚሆኑ ሰራተኞችን እንደሚጎዳ ተናግረዋል። መንግስት በጉዳዩ ላይ ከሚመለከታቸው የዩናይትድ ስቴትስ አመራሮች ጋር እንደሚወያይም ጠቅሰዋል።

አገዋን መሰረዝ ከሁለት መቶ ሺህ በላይ ሰራተኞችን በተለይ ደግሞ በዚህ ራሳቸውን ለመቀየር የሚጥሩ ሴቶችን ይጎዳል። ይህ የአሜሪካንም ሆነ የዩናይትድ ስቴትስ ህዝብን ጥቅም የሚጎዳ ነው። ይህ ጠቃሚ አይመስለኝም። ሆኖም ከሚመለከታቸው የዩናይትድ ስቴትስ አካላት ጋር ተነጋግረን ይህንና ሌላም በመሃላችን ያሉ ችግሮችን ማስቀረት እንችላለን ብለን እናምናለን።

በሰሜን ኢትዮጵያ ላለው ጦርነት አስቸኳይ መፍትሄ ለማፈላለግ በኢትዮጵያ የሁለት ቀን ጉብኝት እያደረጉ ያሉት የአሜሪካ ፕሬዝዳንት የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፊልትማን ምክትል ፕሬዝዳንቱን ደመቀ መኮንንን ጨምሮ ከተለያዩ ባለስልጣናት ጋር ተገናኝተዋል። ህገ መንግስቱ በኢትዮጵያ ውስጥ ጦር የማደራጀት ስልጣን እየሰጠው ለፌዴራል መንግስቱ ብቻ መሆኑን ያሰመሩበት የመንግስት ተወካዮቹ ግን

ከህወሓት ጋር ድርድር እንዲደረግ ህወሓት የያዘውን ትጥቅ መፍታቱ የማያደራድር ቅድመ ሁኔታ መሆኑን አበክረው ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። አድማጮች፣ ተከታታይ ሁለት ዘገባዎች አሉን። ሁለቱም እዚያው ኢትዮጵያ ውስጥ የሚያቆዩ ናቸው።

ለኢትዮጵያ የመከላከያ ሰራዊት ድጋፍ የተገለጸባቸውና በአገሪቱ ፓርላማ በአሸባሪነት የተፈረጁት ህወሓትና ሸኔ የተወገዙባቸው ሰልፎች ዛሬ በ19 የኦሮሚያ ክልሎች ተካሂደዋል። ሰልፉ ከተካሄደባቸው ከተሞች መካከል ከተወሰኑት አንዳንድ ተሳታፊዎችን አነጋግራ ፀሐይ ዳምጠው ተከታዩን ዘገባ አድርሳናለች።

በሰሜን ኢትዮጵያ ያለው ጦርነት በተለይም ወደ አማራና አፋር ክልሎች ተስፋፍቶ በቀጠለበት ወቅት ነው ዛሬ በኦሮሚያ ክልል በርካታ ከተሞች ሰላማዊ ሰልፎች የተካሄዱት። የጅማ ከተማ ነዋሪ የሆኑት አቶ ጉተማ አባድር አባገሮ ዛሬ በተካሄዱት ሰልፎች ከተሳተፉት አንዱ ናቸው። የዛሬ ዓመት በመከላከያ ሰራዊት ላይ የተፈጸመውን አስጠቃቂ ግድያና ጊት እንዲሁም ደግሞ በአሁኑ ሰዓት

በአማራ ክልል እና በከሚሴ በተለያዩ አካባቢዎች ላይ በሰዎች ላይ በእንስሳት ላይ እያደረጉ ያሉትን ጨፍጨፋ በመቃወም እና መከላከያ ሰራዊታችንን ደግሞ እንደግፋለን፣ ከጎኑ ነን፣ ሀገራችንን እናስጠብቃለን እስከ መስዋዕትነት ድረስ፣ ኢትዮጵያ አንፈርስም፣ እንታገላለን የሚሉ ድጋፍ ለማሰማት እና መፈክር ለማሰማት ነው ዛሬ ዲምባ ሳሪም ላይ የተሰበሰብነው። ዛሬ በጠብታት ሲገመጡ የነበሩ መፈክሮች

ጁንታ መልሶ አይገዛንም፣ ኢትዮጵያ ሀገራችን እስከ ህይወት መስዋዕትነት ድረስ እንሰለፋለን፣ አካባቢያችን እንጠብቃለን፣ አሁንም እንዘምታለን በሚል የሚሉ መፈክሮችን ስናሰማ ውለናል። የሻሸመኔ ከተማ ነዋሪ አቶ ሁሴን ድሬሶ በበኩላቸው የከተማዋ ነዋሪ ሰልፉን ያካሄዱበትን ምክንያት አብራርተዋል። ዋና የሰልፉ አላማ ያው ጁንታንና ሸኔ የኢትዮጵያ ህዝብ ጠራት መሆናቸውንና

ከህዝቡ ደግሞ ከመከላከያ ጋር ጎንን ነን አለን ከመከላከያ ጎንን ነን የሚለውን ነገር ለማሰማት ነው የሰልፉ ዓላማ እና በዚህ መልክ በተሳካ ህዝብ ወጥቶ ድምፁን አሰምተው መከላከያን ለመደገፍ ባለው ባለው አቅም ገንዘብ ያለው በገንዘቡ ለመለገስ ካስፈለገም ለሚያለግስ

መዝመትም ያለበት እየዘመትን እና እንደግፋለን የሚል መፈክር ነው ያለው። በተለያዩ ከተሞች የተካሄዱትን ሰልፎች በተመለከተ ያነጋገርናቸው የኦሮሚያ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ኃይሉ አዱኛ ዓላማውን አስረድተዋል ህዝቡ ከመከላከያ ሰራዊት ጎን መሆኑን እና የሀገሩን አንድነትና ሉዓላዊነት ለማስጠበቅ ኢትዮጵያን ለማስቀጠል ጠላቶቿን ለመቅበር

አንድነት ሆ ብሎ የተነሳ እና በመላው የኦሮሚያ ከተሞች የተካሄደ የተቃውሞ ሰልፍና ለመከላከያ ሰራዊቱ ደግሞ ያላቸውን አጋርነት ከትንሹ መስዋዕትነት እስከ ትልቁ ህይወታቸው ሰውቶ ኢትዮጵያን ለቀጣይ ትውልድ ለማስተላለፍ ያደረጉት ሰልፍ ነው። በሁሉም ከተሞች በተካሄዱ ሰልፎች የተንጸባረቁ መልእክቶች ተመሳሳይ መሆናቸውን የገለጹት አቶ ኃይሉ ለማሳያነትም የተወሰኑትን መፈክሮች ጠቅሰዋል።

ሸኔና ወያኔ የመላው ኢትዮጵያውያን ጠላቶች ናቸው። ጠላቶቻችን መቃብር ላይ የኢትዮጵያን ብልጽግና እውን እናደርጋለን። ለመከላከያ ሰራዊታችን የምንሰስተው አንድም ነገርም የለም። የኢትዮጵያን ቀጣይነት እናረጋግጣለን። በአንድነት አንድ ለአንድ ዓላማ፣ ለአንድ ኢትዮጵያ፣ ለአንድ ሀገራችን መልዕክቶች በዚህ ላይ የተላለፉት

ይህን ይመስላል። በበርካታ የኦሮሚያ ክልል ከተሞች የተካሄዱ ሰልፎች በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ከታወጀ በኋላ የመጀመሪያ ናቸው። የሰልፎቹ መካሄድ ከአዋጁ አንጻር እንዴት እንደምታይ የጠየቅናቸው አቶ ኃይሉ ተከታዩ መልሰዋል። አስቸኳይ ጊዜ አዋጅ የታወጀው የኢትዮጵያን ቀጣይነት የኢትዮጵያን ለዋላዊነት የኢትዮጵያ የተነሱባትን የውጭና የውስጥ ጠላቶችን ለመመከት መንግስት ተጨማሪ ጉልበት እንዲያገኝ

ታስቦ የታወቀ ስለሆነ የኢትዮጵያን ቀጣይነት የኢትዮጵያን ሉዓላዊነት ለማረጋገጥ የሚወሰደው ማንኛውም እርምጃ የሕዝቡ ድጋፍ የሕዝቡ ደጀን የሕዝቡ አንድነት ከመቼውም ጊዜ ስለሚያስፈልግ ይህኛውን በተግባር እያሳየበት ያለበት ሁኔታ ነው ያለ እንጂ

ይሄ ለኢትዮጵያ ቀጣይነት አያስፈልግም ማለት አይደለም። በሌላ በኩል ህወሓትና መንግስት ሸኔ በማለት የሚገልጸው ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ድርጅት በዛሬዎቹ ሰልፎች የተንጸባረቀውን ጨምሮ ሽብርተኛ ናቸው በሚል በተደጋጋሚ የሚቀርቡባቸው ወቀሳዎች አይቀበሉም።

የተለያዩ ሀገራትና የዓለም ተቋማት በበኩላቸው የሰሜን ኢትዮጵያ ጦርነት ሰላማዊ መፍትሄ እንዲፈለግለት እየወተወቱ ነው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ከዚሁ የሰላም ዓላማ ጋር በተያያዘ ዛሬ ለሁለተኛ ቀን አዲስ አበባ ናቸው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

አመሰግናለሁ ፀሐይ። አድማጮች ተከታዩ ደግሞ ከኦሮሚያ ወደ ድሬዳዋ ያሸጋግረናል። የድሬዳዋ ከተማ ነዋሪዎች የመከላከያ ሰራዊትን በመደገፍ ሰላማዊ ሰልፍ ወጥተዋል። ሰላማዊ ሰልፎቹ የመከላከያ ሰራዊቱን በመረጃ በስንቅና አብሮ በመዝመት ጭምር ለመደገፍ መዘጋጀታቸው የተነገረበት ነው። በድሬዳዋ ስቴዲየም የተካሄደውን ሰልፍ አዲስ ቸኮል ነው የተከታተለው።

ከጠዋት አንድ ሰዓት ጀምሮ የተጠራው ሰላማዊ ሰልፍ በአስር ሺዎች የሚቆጠሩ የድሬዳዋ ከተማ ነዋሪዎች የታደሙበት ነበር። ሰልፉን ለመታደም የተገኘው የድሬዷ ከተማ ነዋሪዎች መከላከያ ሰራዊቱን በልዩ ልዩ መልኩ እንደሚደግፉ ነው የተናገሩት። ለአሜሪካ ድምጽ ቃሉን የሰጠው ወጣት ነጻነት አስፈላጊ ከሆነ እስከ መዝመት ሄድ እንደሚችል ተናግረዋል። ስሜን ነጻነት ጥለው ይባላል። ያው ለመከላከያችን የድጋፍ ሰልፍ

ድጋፋችንን ለመስጠት ነው። በመልኩ ነው ድጋፍ ማድረግ ምትፈልገው? አሁን እኛ አሁን እንደ አካባቢያችን እየተነጋገርን ያለ ነው። በቦታው ሄደን ስንቅ በማቀበል አካባቢያችን ላይ እየተንቀሳቀስን ለመከላከያ ያው ስንቅ በማቀበል አንዳንድ ለተፈናቃዮች ልብስ፣ ብርድ ልብስ፣ ምግብ፣ ዱቄት ሁሉን ነገር እያስተባበርን በመላክ የራሱ ያው ከውጊያ አይተናነስም። ተፈናቃይን መርዳት እራሱ አንድ ቻለ።

መረረራት ነው እና በዚያ አማካኝነት ለመከላከያችን ለመቆም የተዘጋጀ ነው። በመምህርነት ስራ ላይ ተሰማራችው ወጣት ሰላማዊ ሳለም ተመሳሳይ ሀሳብን ያንጸባረቀችው እዚህ ማለት ነው የተቃጣብልን ጥቃት እኛ እንደ ኢትዮጵያዊነት፣ እንደ ሴት፣ እንደ ወጣት እኛም ከኢትዮጵያ ሰራዊት ጎን መሆናችንን ለመግለጽ ነው እዚህ የተገኘትኝ ከልብና በሞራል ማለት ነው በእውነተኛ ስሜት።

እዚህ የተገኘሁትኝ ማለት ነው ለመደገፍ ሰራዊታችንንም እንደገና ኢትዮጵያዊ ላይ ኢትዮጵያዊያን ላይ ነው ይሄ ጥቃት የተደረገው። ስለዚህ እኛ እኔም ኢትዮጵያዊ እስከ መሆኔ መጠን ይሄንን ጥቃት እቃወማለሁ እስከ ተቻለኝ ድረስ እስከ መዝመት ድረስ የሚሆን አቅም እንዳለን ለማሳየት ነው። አገሬ በምትፈልገኝ እስከ መዝመት ብያለሁ። እስከ መዝመት አገሬ በምትፈልገኝ። እኔ አሁን መምህር ነኝ። መምህር እንደመሆኔ መጠን

አገሬ በመምህርነትም የተጎዱ አካላትን በመደገፍ አካባቢያችንን በማነቃቀት ወጣቶችን በማደራጀት ሴቶችን በማደራጀት ስንቅ በመውሰድ በተለያዩ ነገሮች ለመደገፍ ሀገራችንን በቁርጠኝነት ለመሳተፍ ነው የመጣሁት እዚህ። ተማሪ ብሌን በትምህርቷ ቀጥል ሀገር ለመረከብ ሰላም አስፈላጊ ቅድመ ሁኔታ ነው ትላለች። ስሜ ብሌን ነው። የመጣሁት ከቅድስት ሪዛ ትምህርት ቤት ነው። ወደ ሰላማዊ ሰልፍ ዛሬ የወጣንበት ምክንያት

በሰላም መማር ስለምንፈልግ መከላከያ ለመደገፍ ና እኛ ሰላም ከሌለ መማር አንችልም። እኛ ደግሞ መማር እንፈልጋለን። የነገ ሀገር ተረካቢዎች ስለሆነ በሰላም መማር አለብን። ወደፊት አድገን ትምህርታችንን በደንብ በሚገባ ተምረን ሀገራችንን ማስጠራት ያለብን ልጆች ነው። በድሬዳዋ ስቴዲየም በተካሄደው ሰላማዊ ሰልፍ ላይ የቀድሞ መከላከያ ሰራዊት አባላት በተደረገላቸው ጥሪ መሰረት ዳግም ለመዝመዝ ዝግጁ መሆናቸውን ገልጸዋል።

በስፍራው ተገኝተው ንግግር ያደረጉት የድሬዳዋ አስተዳደር ከንቲባ ከድር ጁሃር አቅም ያለው የከተማዋ ነዋሪ መከላከያ እንዲቀላቀል ጥሪ አቅርበዋል። ከንቲባው የቀረው የከተማ ነዋሪም ራሱና አካባቢውን እንዲጠብቅና ከከተማ የጸጥታ አካላት ጋር በትብብር እንዲሰራ ነው ያሳሰቡት። ከንቲባ ከድር አክለውም የተፈናቀሉትን በመደገፍ ሁሉም ትብብር እንዲያደርግ ጠይቀው በተጨማሪም ሁሉም በየተሰማራበት ዘርፍ ተገቢውን አገልግሎት በመስጠት ና በማህበራዊ ሚዲያም የተሳሳቱ መረጃዎችን በመከላከል የድርሻውን እንዲወጣ ጥሪ አቅርበዋል።

በታማኝነት በቅንነትና በትጋት ማገልገልም ውጭ ቢያውጭ ያሉ ደግነት ነውና፣ ሁላችንም በየተሰማራንበት የሥራ መስክ ህዝባችንም በታማኝነትና በቅንነት በማገልገል ደግነታችንም ማሳየት ይኖርብናል።

በዚሁ መድረክ ላይ ከሶስት ወር በፊት ወደ ሰሜን ኢትዮጵያ በመሄድ የበኩላቸውን ሰላም የማስከበር ሚና ተወጥተው ተመልሷል ለተባሉት የድሬዳዋ መደበኛና ፍጥኖ ደራሽ ፖሊሶችም ምስጋና ቀርቧል። በበጎ ፈቃደኝነት የሚዘምቱም የሀገሪቱን ሰንደቅ ዓላማ ተረክበዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስ ቸኮልን አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ወደ ደሴና ኮምቦልቻ ነው የምናቀናው። ከደሴና ኮምቦልቻ ከተሞች እንዲሁም በዙሪያው ካሉ አካባቢዎች ተፈናቅለው ወደ ሰሜን ሸዋ የገቡ የህብረተሰብ ክፍሎች አሳሳቢ በሆነ ሰብአዊ ቀውስ ውስጥ እንገኛለን አሉ ይለናል። የመንግስትንና የበጎ አድራጊ ተቋማትንም ድጋፍ መጠየቃቸውን ጠቅሶ መስፍን አድራጊ ባጠናቀረው ዘገባ

የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን በበኩሉ በክልሉ ውስጥ ከሁለት ሚሊዮን በላይ የህብረተሰብ ክፍሎች ሳይፈናቅሉ እንዳልቀሩ ጠቁሟል። ነው ዘገባው ነው።

በደብረ ብርሃን ከተማ በአንዲት በጎ አድራጊ ግለሰብ ቤት ውስጥ ተጠልለው እንደሚገኙ ያጫወቱኝና ስማቸው እንዲገለጽ ያልፈለጉ ተፈናቃይ በጦርነቱ ምክንያት ሶስት ጊዜ ለመፈናቀል ተገድጃለሁ ብለዋል ከመርሳ ሀይቅ ተፈናቀልኩኝ ከሀይቅ እንደገና ሀርቡ ሀርቡ ያለ ቤተሰብ ጋ ደግሞ አሁን ወደ ደብረ ብርሃን ከሀርቡ እስከ መሀል አምባ ድረስ ልጅ አዝዬ በእብሬ ነው የመጣሁት በቃ ያዘነ መኪና አንዳንድ የሚወጣ ተሳቢ ምናምን ነው እያነሳን የመጣል በአጋጣሚ ደግሞ ያገኘናቸው ተፈናቃዮች ደግሞ አብረን ይዘናቸው መጠን እዚህ በህብረት ነው

ነው አንድ ቤተሰብ በነጻ ቤት ሰጥቶና አሁን የሚያስፈልገን ሌላውን ነገር ነው የቤት ኪራይ አይችለውናል ሌላ ግን ሊረዱን አይችሉም ቤት ውስጥ ምን ያህል ትሆናላቸውን ያላችሁት ቢያንስ አንድ ሰላሳ አራት እንሆናለን አንድ ክፍል ውስጥ ነው የምናድረው ወንዶቹ ደግሞ በረንዳ ላይ ኬንድ አንጥፈው ነው የሚያድሩት በአይግ ከተማ ዜሮ አምስት ቀበሌ ኗሪ የነበሩትና ስማቸውን ከመናገር የተቆጠቡት የስልሳ ሶስት አመት ጎልማሳ እሳቸውን በጦርነቱ ምክንያት ህጻናትን ሴቶችንና አቅመ ደካሞችን በመያዝ አድካሚ የእግር የተቆራረጠና

ለአደጋ አጋላጭ የምሽት የተሽከርካሪ ጉዞ አድርገው ወደ ደብረ ብርሃን ከተማ መድረሳቸውን ገልጸዋል። ከሀይቅ እስከ ደሴ ድረስ በእግራችን መጣን ህፃናትን እያዘን የተሸከም ደሴ ደረስ። ከደሴ ተነስተን ወደ ሀርቡ የሚባለው መጣን። ከሀርቡ ደግሞ በቅብብሎ ሸዋ ሮቢት፣ ከሸዋ ሮቢት ደብረ ብርሃን እያን ደብረ ብርሃን ደረስ። የህወሓት ኃይሎች አካባቢያቸውን መቆጣጠራቸውን ተከትሎ የተፈናቀሉት ወይዘሮ የእሳቸውንም የልጃቸውንም ህይወት መታደግ ቢችሉም ያፈሩትን ንብረት ሳይይዙ ጎጆቸውን ሳይዘጉ መምጣታቸው ለሌላ ችግር እንደዳረጋቸው ነው የሚናገሩ

ተናገሩት። ነሐሴ ሶስት ቀን ነው ከቤታችን የወጣ ነው። ሁሉም ሰርቶ አዳሪ ነው። ለነገ የሚለው የሚቋጠሩ የለውም። ምንም ነገር ሳይዝ አንድ ሰው ሶስት ወር ተሰዶ ምንም ነገር የለውም። በቤተሰብ ድጋፍ እዚህ ደርሰናል እስከ ዛሬ። አሁን ደግሞ የተጠጋንበትን ቤተሰብ ተሰዶ በባዶ ነው ያለው። እስከ ዛሬ እኛን ሲደጉም ነበር። ቤተሰብም ደግሞ ሰርቶ ራሱን የሚያስተዳድር እንጂ እኛ ሊረዳ የሚችል ቤተሰብ የለንም። በመፈናቀሉ ሂደት ውስጥ ስድስት የሚሆኑ ሰዎች በደረሰባቸው የመኪና መገልበጥ አደጋ ህይወታቸውን ማጣታቸውን ከአንዳንድ ተፈናቃዮች አንደበት ለመስማት ተችሏል።

ተፈናቃዮችን አቅፎና ተንከባክቦ ይኖር የነበረው የደሴና የአካባቢው ነዋሪ ራሱ መፈናቀሉ የመረበሽና የድብርት ስሜት እንደፈጠረባቸው የሚናገሩት ደግሞ ከቀናት አድካሚና ፈታኝ ጉዞ በኋላ አዲስ አበባ የዘለቁት የደሴ ከተማ ነዋሪ ናቸው። በተለይ ደሴ ከተለያየ አካባቢ ሰዎች ሲፈናቀሉ የከተማው ነዋሪ ካለው ላይ

ከሌለውም ትንሽ ነገር ላይ እያካፈለ ሰዎችን እያበረታ እያጽናና ነበር የሚኖረው። ከቆቦም ከወልዲያም ከመርሳም ከሌሎቹም አካባቢዎች ተፈናቅሎ የመጡትን የህብረተሰብ ክፍሎች ወገኖቻችንን በጣም ነበር እያዘነ ካለው ነገር ጋር እያስተባበረ ሲያስተናግድ ነበር። አሁን ይህ ህብረተሰብ በጣም በሚያሳዝን ሁኔታ ለዚህ ችግር መዳረግ ቻለና ተፈናቅሏል።

በጣም ነው የሚያሳዝነው። በእግር የተጓዘ ብዙ ህብረተሰብ አለ። ምንም የያዘው ነገር የለም። አቅም ሊኖረው የሚችለው ህብረተሰብ ጥቂት ነው። ብዙሃኑ በችግር ነው ያለው። በጣም በብዛት ደብረ ብርሃን ላይ የደሴ የኮምቦልቻ ህብረተሰብ እዛ ነው ያለው። ምን ይበላል? ምን ይጠጣል? የት ይጠለላል? እንዴት ይሆናል? የሚለው ለደብረ ብርሃንም ህዝብ ከአቅም በላይ ነው። ለነዋሪውም ደግሞ አይቶት የማያውቅ አሰቃቂ ሁኔታ ላይ ለመዳረግ ችሏል። የአልበረቱ ሕጻናትንና አዛውንቶችን ልዩ ድጋፍ የሚያስፈልጋቸው አካል ጉዳተኞችን ይዞ መፈናቀል ከባድ መሆኑን የሚናገሩትና

በደብረ ብርሃን ከተማ የተጠለሉት ወይዘሮ የሚያስፈልጋቸውን ሳይሆን በህይወት የሚያቆያቸውን ድጋፍ ማግኘት እንደከበዳቸው ገልጸዋል። የሚያስፈልገን ዋና ነገር በጣም ብርድ አለ፣ ብርድ ልብስ እንደገና ደግሞ ምግብ ነው የሚያስፈልገና፣ አሁን እንጀራ አንዳንድ ሰው በመንደር እያው እየሰጡን ነው እንጂ ምንም ነገር የለም። ስንወጣ ቤታችንን እንኳን ዘግተን አልወጣን፣ ምንም የያዝነው ነው ነገር የለም። ህጻናት ይዘን ነው የወጣን። ማንም ሰው ምንም ነገር ቅያሬ ልብስ እንኳን ይዞ ይወጣል? ሽርጣ ሸርጠው ነው ልብሳቸውን አጥባ አድርቀው ያንን መልሰው የሚለብሱት፣ በዚህ አስቸጋሪ ቀን ይላሉ። የ63 ዓመቱ ጎልማሳ የደ

ደብረ ብርሃን ነዋሪዎችና በጎ አድራጊ ግለሰቦች ለተፈናቃዮቹ ያደረጉት ሁኔታ የሚዘነጋ አይደለም። አንድ ሰው ይህን ሰው ወደ ቤታቸው በሁለት ባጃጅ እያመላለሱ ግሮሰሪውን አውጥተው የመጋዘን አስገብተው ሁላችንም ወደዚህ ቤት አስገቡን። አሁን በዝብጭት ላይ ቤታቸው ደግሞ ቢጠበን የሚመጣውን ሰው ደግሞ ችግረኛውን ስናመጣ ወደ ዋናው ቤታቸው አስገብተው የተረሱት ደግሞ በረንዳ ለበረንዳ ላይ ቸንዳ ተዘርግታ በዚያ ተቀምጠን ያለ ነው። ለጋሽ ያለውን ከጨረሰ ራሱ ተለጋሽ ይሆናል የሚሉት አስተያየት ሰጪዎች

ሰብአዊ ጉዳቱ እንዳይባባስ ሰብአዊ ተራድኦ ጠይቀዋል። የሰሜን ሸዋ ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽህፈት ቤት ኃላፊ አበባው መሰለ እንዳረጋገጡት የህዋት ኃይሎች ደሴና ኮምቦልቻ ከተሞች ውስጥ ዘልቀው መግባታቸውን ተከትሎ ከሁለት መቶ ሺህ በላይ ተፈናቃዮች ወደ ዞናቸው ገብተዋል። ደሴ ከተማ አስተዳደር ከደቡብ ሰሜን ወሎ ዞን የተለያዩ ወረዳዎች ሰሜን ሸዋ ዞን ወደ አስራ ሁለት የሚደርሱ ወረዳዎቻችን ላይ

በሁለት መቶ አስራ ስምንት ሺ ዘጠኝ መቶ ሀምሳ አምስት አካባቢ ተፈናቃይ ህዝብ ወደ እኛ መጥቷል። እነዚህ እንግዲህ የመጀመሪያው በየጣቢያዎቻችን የደብረብርሃን ከተማን ጨምሮ በሁሉም ጣቢያዎች የመጠለያ ጣቢያ ማዘጋጀት እዛ እንዲገቡ ማድረግ በተለይ ሴቶች ታትን አረጋውያንን ለብቻቸው የመጠለያ ጣቢያ ማዘጋጀት እና ደግሞ ሌሎችን ደግሞ በተለይ በጉሮተርኞች ያሉ ያሉትን ደግሞ ለብቻቸው የማዘጋጀት ስራ ነው እስካሁን የሰራነው ያለ ነው። ሁሉም ወረዳ በምንለው መልኩ የአካባቢ ማህበረሰብ መደበኛ የሚባል ቁርስ፣ ምሳ፣ እራት እነዚህ በማቅረብ

ማዕቀፍ እስካሁን ይሰትፈን ያለ ኃላፊው መንግስታዊ ድጋፎች ከዛሬ ጀምሮ እንደሚሰጡ አረጋግጠው አስፈላጊና መሟላት የሚገባቸውን ዝርዝሮች ለክልሉ ማሳወቃቸውን አክለው አብራርተዋል። በእኛ በኩል አስፈላጊ የምንላቸውን በዳቡኑ ብቻ ሳይሆን በተከታታይ የአንድ ወርና ለእስከ ሶስት ወር ሊደርስ የሚችል የእህል አልሚ ምግብ ጥራጥሬ፣ እነዚህ ዘይት እና መሰል ነገሮችን እንዲሁም ደግሞ የምግብ ነክ ያልሆነ ድጋፍ የምንላቸው እነዚህ የብርድ ልብስ፣ ፍራሽ የሚያስፈልገንን ለይተናል። በተፈናቃዮች ቁጥር ልክ ማለት ነው። ከዚህ ውጭ በየትኛውም

ለማግባብ በተለይ ወደ ኮምቦልቻ ከዚህ በፊት ለድጋፍ ይንቀሳቀሱ የነበሩ እነዚህን እህሎችና መሰል ነገሮችን ወደ እኛ መጋዘኖች እንትን በማለት ለአንድ ተፈናቃዮች በተገቢ መልኩ የመለየት የማጥራት ስራ እየሰራ ነው ያለነው መንግስታዊ ድጋፎችን ዛሬ እንጀምራለን በደብረ ብርሃን ከተማ ብቻ ስድስት ትምህርት ቤቶች ለተፈናቃዮች ማረፊያ እንደተዘጋጁም ጠቁመዋል ይሁን እንጂ በተፈናቃዮች ልየታ ላይ ችግር እንዳጋጠማቸውም አልደበቁም አቶ አበባው ተፈናቃዮችን ለመለየትም በጣም ትልቅ ፈተና ሆኗል አንዳንዶቹ ተፈናቃይ የማይመስሉና ለድጋፍም የማያነሳሱ

ሰዎችም እንደዚህ እየታዘብን ነው ያለነው። እሱን የጸታ መዋቅሩ እንዲያጠራጥረት እያደረግን ነው። የማጥራቱን ስራ ቀጥሏል ማለት ነው። የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን የህዝብ ግንኙነት ኃላፊ እያሱ መስፍን የህዋት ኃይሎች ደሴን እና ኮምቦልቻን መቆጣጠራቸውን ተከትሎ ወደ ተለያዩ አካባቢዎች መፈናቀላቸውን አምነው ቁጥራቸውን ለማወቅ እየተሰራ መሆኑን ጠቁመዋል። ይሁን እንጂ ከሁለት ሚሊዮን በላይ ሰው ሳይፈናቀል እንደማይቀር አስታውቀዋል።

ቁጥራቸውንም አጠቃላይ መዝግቦ በዳታቤዝ አስገብቶ ድጋፉን ለመስጠት እንዲያመች የሄደውችም ስራ እየሰራ ነው። ዛሬም አልተጠናቀቀም እና በተጠናቀቀ ጊዜ ቁጥራቸውን ምን ገልጸው ይሆናል። እንግዲህ ቁጥራቸው ከፍተኛ ቁጥር እንደሚሆን ይገመታል። እስካሁን ድረስ የተፈናቀሉ ወገኖች በጦርነቱ ምክንያት ከሁለት ሚሊዮን በላይ እንደሚሆን ነው እኛ ባለን ዳታ ማለትም፣ አሁን ደሴ ላይ የነበረው ጊዜያዊ መጠለያ ላይ የነበረው ከመበተን ባሻገር የነበረው ተፈናቃይ ቁጥር አንድ ነጥብ ዘጠኝ ነበር። አሁን የነበረውን ደሴና

ቀርቦን ብልሻን ሲጨምር ከሁለት ሚሊየን በላይ የሆነ ተፈናቃይ በአጠቃላይ በክልሉ በማንነት በህግ ማስከበር ና በግጭት ምክንያት ተፈናቅሏል። ከአንድ ሚሊየን በላይ የሚሆነው ደግሞ እንግዲህ በህግ ማስከበር ና በህልውና ዘመቻው የተፈናቀለ ነው። አመራሮቹ ለተፈናቃዮቹ የአስቸኳይ የዕለት ምግብ እርዳታ ለማድረስ እየተሰራ መሆኑን ጠቁመው ችግሩ በመንግስት አቅም ብቻ የሚሸፈን ባለመሆኑ ለሀገር አቀፉና ለዓለም አቀፉ ማህበረሰብ የተራድኦ ጥሪ አስተላልፈዋል። በተፈጠረው ችግር መሰረት አድርጎ

እዛ የነበረ ተፈናቃይ ና እዛም የነበረ ነዋሪዎች ወደ የዘመዶቻቸው ና በሰሜን ሸዋ አካባቢ እንዲሁም በዚህ በጎጃም መስመር በመርጦ ለማርያም አካባቢ እንዳሉ ነው። ይህንን መሰረት በማድረግ ዘመድ የሌላቸውን እና ቀጥተኛ ድጋፍ ሊፈልጉ የሚችሉ ወገኖችን ለመታደግ ና ለመደገፍ ቲም ተዋቅሮ በደብረ ብርሃንም በመርጦ ለማርያም ሂዶ ስራ እየሰራ ነው የሚገኝ ተፈናቃዮችን እየመዘገበ የዕለት ድጋፍ የሚፈልጉትን የዕለት ድጋፍ ለመስጠት ከፍተኛ የሆነ ጥረት እያ-

እያደረገ ነው የሚገኘው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ አምስት መሆኑን ያመለክታል። አሁን እዚህ ስቱዲዮ ከደረስን ከገባን በኋላ የደረሰን አንድ ዜና አላስቀድም

የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ረዳት ዋና ጸሐፊ ማርቲን ግሪፊትስ የኢትዮጵያ ተልእኳቸውን ዛሬ ጀምረዋል። ግሪፊትስ ከጠቅላይ ሚኒስትር አብይ አህመድና ከምክትል ጠቅላይ ሚኒስትር እንዲሁም የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተገናኝተዋል። ረዳት ዋና ጸሐፊው በኢትዮጵያ ስላለው የሰብአዊ ሁኔታና የረድኤት ድርጅቶቹ ተረጂዎች

ስለሚረዱበት የኢትዮጵያ ዘንድ ለመድረሳቸው ስለገጠማቸው ፈተናዎችም ጭምር ገንቢ ውይይት ማድረጋቸው ተገልጠዋል። በነገ ዕለትም መንግስታዊ ካልሆኑ የተባበሩት መንግስታት ድርጅት ወኪሎችና የዲፕሎማሲው ማህበረሰቡ ጋር እንደሚነጋገሩ ተገልጠዋል። አድማጮች አሁን ወደ ተከታዩ ርዕስ ነው የምንሻገረው። ወዲህ ወደ ዩናይት ስቴትስም ይመልሰናል። ምርጫ ነክ ርዕሰ ጉዳይ ነው።

ሪፐብሊካኖች ባለፈው ማክሰኞ በዩናይት ስቴትሷ የቨርጂኒያ ክፍለ ግዛት የአገረ ገዢ ምርጫ አሸናፊ ሆነዋል። ታዲያ ዲሞክራቶች በቨርጂኒያ መሸነፋቸው በፕሬዝዳንታዊ የአገልግሎት ዘመን አጋማሽ በመባል በሚታወቀውና በመጪው ዓመት በሚካሄደው በዚህ የዩናይት ስቴትስ ተወካዮች ምክር ቤትና እንዲሁም ሶስት አራተኛው የሕግ መወሰኛ ምክር ቤት አባላት ምርጫ በሚካሄድበት ወቅት ሊኖረው ይችላል የተባለው ተጽዕኖ

ስጋት አሳድሮባቸዋል። የካሮላይን ፐርሱቲን ዘገባ ኤደን ገረመው እንዲህ ታቀርበዋለች። ከሰሞኑ ዴሞክራቶችን ሁለት መልካም ያልሆኑ ነገሮች ገጥመዋቸዋል። ቀዳሚው በአስር ዓመት ጊዜ ውስጥ ለመጀመሪያ ጊዜ በቨርጂኒያ ምንም ዓይነት የፖለቲካ ቢሮ መርተው የሚያውቁ ሪፐብሊካን ሀገረ ገዢ ምርጫውን ማሸነፋቸው ነው። አዲሱ የቨርጂኒያ ሀገረ ገዢ ግሌን ያንኪን ማሸነፋቸውን ሲያውቁ እንዲህ ብለዋል።

All righty, Virginia, we won this thing! Virginia ሆይ፣ ይህንን ነገር አሸንፈናል። ሁለተኛው ደግሞ በዴሞክራትነቷ የምትታወቀው የኒው ጀርዚ ግዛት ሀገረ ገዢ በመሆን በድጋሚ የተመረጡት ፊል መርፊ እስከ ሮብ ምሽት ድረስ በዘለቀና እጅግ በጠበበ እድል ማሸነፋቸው ነው። ፊል መርፊ እንዲህ ይላሉ። ተንክ ዩ ኒው ጀርሲ

እናመሰግናለን ኒው ጀርሲ፣ ለቀጣዮቹ አራት ዓመታት በቡድናችን ላይ እምነታችሁን ስለጣላችሁ እናመሰግናለን።

በቨርጂኒያ በነበረው ውድድር የሀገረ ገዢ ቢሮ እጩ ተወዳዳሪ የነበሩት ዴሞክራቱ ቴሪ ማካሊፍ ሪፐብሊካኑን ያንኪንን ከቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ሊያቆራኟቸው ሞክረዋል። ቴሪ ዴሞክራቱ ጆ ባይደን ፕሬዝዳንታዊ ምርጫውን በአስር ነጥብ ነው ያሸነፉት በማለት መራጮችን ሊያባብሉ ሞክረው የነበረ ሲሆን፣ በአንጻሩ ሪፐብሊካኖች ደግሞ ቅስቀሳቸውን በተለምዶ በምግብ ጠረጴዛ ዙሪያ እንደሚባለው

በግብር በትምህርትና በወንጀል ዙሪያ ስለሚያመጧቸው ለውጦች አድርገው ነበር። የጆርጅ ሜሰን ዩኒቨርሲቲ ባልደረባ የሆኑት ማርክ ሮዜል የቨርጂኒያው ምርጫ ውጤት ለዲሞክራቶች የማንቅያ ደወል ነው ይላሉ። በአሁኑ ሰዓት የሰው ስሜት ዋሽንግተንን ተቆጣጥረው የተቀመጡት ዲሞክራቶች እንፈጽማለን ያሉትን ነገር መፈጸም እንደማይችሉ ነው። ይሄ ደግሞ የዲሞክራቶችን ስም እንዲበላሽ አድርጓል።

ፕሬዚዳንት ጆ ባይደን የአሜሪካንን ሴፍቲኔት ለማሳደግ እና የአየር ንብረት ለውጥን ለመቆጣጠር የአንድ ነጥብ ሰባ አምስት ትሪሊየን ዶላር እቅድ ያላቸው ሲሆን ማክሰኞ ዕለትም አሜሪካውያን ሲመርጡ እንዲህ በማለት እቅዳቸውን እያስተዋወቁ ነበር። የዋጋ መናር ይቀንሳል፣ ደሞዝ ይጨምራል፣ ተወዳዳሪነት ያድጋል፣ በዓመት ሁለት ሚሊዮን የሚሆን የስራ እድልም ይፈጠራል።

እሳቸው ይህንን ይበሉ እንጂ እቅዱ ግን በተራማጅና በለዘብተኛ የዴሞክራት አባላቶች መካከል በአፈጻጸሙ ዙሪያ ባለ አለመግባባት ኮንግረስ ውስጥ ተይዟል። ማክሰኞ ዕለት ምርጫውን ያሸነፉት ሪፐብሊካኖችም አሜሪካውያን በእቅዱ ላይ አምጸዋል እያሉ ነው። ሴናተር ሚች ማኮነል የሪፐብሊካን የአናሳዎች መሪ ናቸው።

ዴሞክራቶች መራጩ ሕዝብ የሚለውን መስማት አለባቸው። የአሜሪካ ሕዝብ ያልጠየቀውን የሶሻሊስት ሽግግር በማይረባ ግብርና ውጪ ለማምጣት መሞከራቸውን ሊተውት ይገባል። ነገር ግን ዴሞክራቶች አሁንም ቢሆን በድጋሚ መገንባት ሲሉ የገቡትን ቃል ለመራጮቻቸው እንደሚያሳኩ እየተገዘቱ ይገኛሉ። የዴሞክራት ሴኔተሮች መሪ ቻክ ሹመር

በአሁኑ ሰዓት አሜሪካውያን ቤተሰቦችና ሰራተኞች እያጋጠማቸው ያለው ችግር እጅግ ብዙ ነው። ስለዚህ የፕሬዚደንት ጆ ባይደን አጀንዳ ለዚህ ችግራቸው መፍትሄ ነው። አሜሪካውያን የሚሹትና የሚያስፈልጋቸው ነገር ነው።

የሩብ ዓመት ምርጫዎች ውጤት ዋሽንግተንን በሚቆጣጠሩ ፓርቲዎች ላይ ከፍተኛ ጉዳት ያመጣሉ። ዴሞክራቶች በምክር ቤትና በሴኔት ውስጥ ያላቸው ብልጫ ጥቂት ነው። ይህም በቀጣይ ዓመት አጋማሽ ላይ በሚኖረው ምርጫ ለተቀናቃኛቸው ከፍተኛ የሆነ ኃይልና ቁጥጥርን ይሰጣል። የማክሰኞ ዕለቱ የቨርጂኒያ ምርጫም ለዴሞክራቶች ጽልመትን፣ ለሪፐብሊካኖች ደግሞ መጪው የጎርጎሮ ሳያኑ ሁለት ሺ ሀያ ሁለት አመተ ምረትን በተስፋ እንዲጠብቁ አድርጓል።

እናመሰግናለሁ አድማጮች። ተከታዩ ዝግጅት ደግሞ ትንታኔ ነው፣ የባለሙያው ትንታኔ። ጉዳዩ የሰሞኑ የተባበሩት መንግስታትና የኢትዮጵያ ሰብዓዊ መብቶች ኮሚሽን በጋራ ያወጡትን የሰብአዊ መብት

ግብገማ ሪፖርት ይመለከታል። የተባበሩት መንግስታት ድርጅትና የኢትዮጵያ ሰብአዊ መብቶች ኮሚሽን ከጥቅምት 2013 እስከ ሰኔ 2013 ዓ ም ድረስ በትግራይ ክልል ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ላይ በጋራ ያካሄዱትን ምርመራ ውጤት ከትናንት በስቲያ ይፋ ማድረጋቸው ይታወሳል። ተከታዩም ዘገባ በሪፖርቱ ላይ የቀረበ የባለሙያ አስተያየት ነው። ጥናቱም

የጥናቱ ውጤት ለዓለም አቀፉ ማህበረሰብ ጥያቄ መልስ የሰጠ ነው ይላሉ። አስተያየት የተጠየቁት ባለሙያ ፀሐይ ዳምጠውናት ያወያይቻቸው ከተቀሰቀሰ አንድ አመት ባለው የሰሜን ኢትዮጵያ ጦርነት ወቅት ተፈጽሟል ከተባሉት የመብት ጥሰቶች ከጥቅምት 2013 ዓም እስከ ሰኔ 2013 በትግራይ ክልል ተፈጽሟል የተባሉትን የተመለከተ የምርመራ ውጤት ሪፖርት ነው ትናንትና ይፋ የተደረገው።

በዚሁ የምርመራ ውጤት ላይ ያነጋገርናቸው የአምቦ ዩኒቨርሲቲ ፖለቲካ ሳይንስ መምህር ሰለሞን ተፈራ ጥምር ውጤቱ ለዓለም አቀፍ ማህበረሰብ ጥያቄ መልስ እየሰጠ ነው ብለዋል።

የተለያዩ ቅሬታዎች የተለያዩ ክሶች ሲያቀርቡ ነበረ። በተለይ ከዓለም ማህበረሰብ እዚህ ላይ ከዓለም ማህበረሰብ የሚቀርቡ ክሶች ዋና ዋናዎቹ አንደኛ የኢትዮጵያ መንግስት ራብን እንደ ጦር መሳሪያ ተጠቅሟል፣ ጾታዊ ጥቃትን እንደ ጦር መሳሪያ ተጠቅሟል፣ ቀጥሎ ዘር መጥፋት እቅድ ይዟል ብሎ ነው ሲያቀርቡ ነበሩ። ነገር ግን ይሄ የዓለም ማህበረሰብ የምንለው ወይም ደግሞ የተባበሩት መንግስታት ይህን ክስ ሲያቀርብ በተለያዩ ጊዜ ለዓለም መንግስታት ወይም ደግሞ ለተባበሩት መንግስታት በተመድም እንደ አጀንዳ ያቀረበው የዓለም ማህበረሰብ የሚያስመሙበት እና አንዳንድ

አንዳንዶቹ ትክክል ነው የተፈጸሙ ሌሎቹ ትክክል አልተፈጸሙ ብሎ ሰዎች ትፋ ነው ነበረና ነገር ግን የትናንትና ሁለት የተባበሩት መንግስታት ሰብዓዊ መብት ኮሚሽን የሆነ ተቋም እነዚህ ሁለቱም በተለይ የጾታዊ ጥቃት ዘርን የማጥፋት፣ ረሃብን እንደ ጦር መሳሪያ መጠቀም የሚያሳዩ ማስረጃ ነው የሌለው ራሱ ያረጋገጠበት ነው። እና በእነዚህ ሁለቱም አጀንዳዎች ናቸው የኢትዮጵያ መንግስት ላይ እና የኢትዮጵያ ላይ ጫና እንዲፈጠር

ውስጥ ነበሩ የነበረው ጫናዎች በእነዚህ አጀንዳዎች ማካት ነው። እና የኢትዮጵያ መንግስት የተደረገውን ምርመራና የተገኘውን ውጤት ወደ እድል መቀየር አለበት ሲሉም መምህር ሰለሞን ምክረ ሀሳብ ለግሰዋል።

ለኢትዮጵያ መንግስት መልካም አጋጣሚ ስትል አንደኛ የዓለም ማህበረሰብ እራሱን መልሶ የማይበት የተሳሳተ መረጃ የትክክለኛ መረጃ የሱዳን እንዳለው ለማሳየት ለመረዳት የዓለም ማህበረሰብ ምረዳበት አጋጣሚ የተፈጠረው እና የኢትዮጵያ መንግስትም የቱጋን ሲያስከብት እነዚህ የሮሲያ ክራይሲስ የገባውበት የቱጋን ስርቱ ይዞ እራሱን መልሶው አትሊስት ነገር ውስጥ ያለውን ከትል ውጭ ያሉ አለመግባባቶችን፣ በተለይ ከተቃዋሚ ሀይሎች ጋር ያለውን አለመግባባት በተለያዩ መንገድ የምንፈጣበት

ሁለተኛ የተለያዩ ሪፎርም መርግበት ቀጥሎ ኢቪን የታሰሩ ፖለቲካ ፓርቲ መሪዎቹን ፈቶ በተለያዩ መንገድ የምነጋገርበትና የወሳን ዝመት የማጠናከርበት መልካም አጋጣሚ ነው ብዬ ነው የማስበው። በቀረበው የምርመ ውጤት ውስጥ ሳይካተት ቀርተዋል ያሉትንም ጠቅሰዋል። መምህር ሰለሞን አንደኛ እ ግጭቶች የተለያዩ መሳሪቱ ተዋይ ይካሄዳሉ። ስለዚህ ይሄ ጥናት

በተለይ በአፋር ክስ የተጋደው የሰብአዊ መብት ስርዓት በኦሮሚያ ክልል ውስጥ ይካሄድ የነበረ የሰብአዊ መብት ስርዓት ኢቭን በመንግስት እንኳን በመንግስት ያልሆኑ ሁሉም የተጋደው የሰብአዊ መብት ስርዓቶችን አለመካተት እንደ ጉለት የሚታዩና ይሄ ነገሮች ሁሉ በኢትዮጵያ ዶላዊ ጊዜ ስጥ የሚካሄደው የተፈጸሙ የሰብአዊ መብቶች በሙሉ በሙሉ በሙሉ መጠናት አለበት የምል እና

አለመጠናቱ ትንሽ እንከፍት የሚታይ ቢሆንም ግን አበራታች ነገሮች ናቸው ብዬ ነው የማስበው። በሀገሪቱ ሰላምን ለማስፈን ሁሉም አካላት ኃላፊነታቸውን መወጣት አለባቸው በማለት አክለዋል። የፖለቲካ ምሁሩም ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

አመሰግናለሁ አስቴር። አድማጮች ለምሽቱ የመጨረሻው ያደረግነው ቅንብር ነው። የምንሻገረው የኢትዮጵያ ህገ መንግስትና የክልሉን ህገ መንግስት ተጥሶ በምርጫው የተሸነፈን ፓርቲ አባል የኮሬን ህዝብ ወክሎ የፌዴሬሽን ምክር ቤት ሆኖ ተሰይመዋል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ

ኢዜማ የደቡብ ክልል መንግስትን ከሰሰ። በፌዴሬሽን ምክር ቤት መወከል የነበረበት በምርጫው አሸንፎ የክልሉ ምክር ቤት አባል የሆነ ወይም የምክር ቤቱ ከውጪ በቀጥታ የሚያስመርጠው መሆን ሲገባው፣ የተወከለው ግን በክልሉ መንግስት የተመረጠው ወረዳውን የማይወክል ግለሰብ ነው ሲሉ

ወቅሰዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ያነጋገራቸው በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬ ህጉ መጣሱን ገልጠው የሰጡትን አስተያየት ይዘው ቀርበዋል። በደቡብ ክልል አማሮ ልዩ ወረዳ የኢዜማ ፓርቲ ሰብሳቢ አቶ አብርሃም አለማየሁ ህገ መንግስት ተጥሷል ሲሉ አንቀጽ ጠቅሰው ቅሬታቸውን

ለቪኦኤ ይገልጧል። የፌደራል ህገ መንግስት አንቀጽ ስልሳ አንድ ኒውስ አንቀጽ ሶስትና የደቡብ ህገ መንግስቱን በጣሰ ሁኔታ ስለተፈጸመብን ነው። ይህንን ነው እንግዲህ ለመክሰስ እየቻል ነው። ምክንያቱም ህዝቡ በመረጠው ልክ የራሳቸው መብት መጠቀም አለበት። በዛ ልክ ማይሆን ከሆነ ለምንድን ነው ህዝቡ የመረጠው የምል ሀሳብ ነበረ ነው። አሁንም ህዝቡ የሚፈልገው ነገር ዛሬም ነገም የራሳቸውን የመረጡትን ሰው በቦታው ለመላክ ነው ህዝቡ የሚፈልገው። በዛ ልክ ካልሆነ ምርጫ ምን አስፈለገ ነው። ምርጫ ማያስፈልግም።

በዚች ሀገር ላይ እናመጣለን የምንለው ዲሞክራሲም የህዝብ መብት የሚባለው አብላጫው የህዝብ መብት ተብሎ እስከዛሬ የነበረው ነገርም ተግባራዊ ስለማይሆን

በትክክል በተባለው ልክ አንቀጹና ህጉ በሚፈቅደው ልክ ነው መሆን ያለበት የሚል ነው። የህዝቡ አቋም ይሄ ነው። ህግ ጣሱ ብለ ፓርቲያቸው እየከሰሰ ያለውም የክልሉ ህግ አውጪዎችና አስፈጻሚዎች እንደሆኑም ሰብሳቢው ተናግሯል። የደቡብ ምክር ቤት ነው በዋናነት የደቡብ መንግስትና ቀጥሎም ደግሞ በአማሮ ላይ ያለው የብልጽግና ፓርቲ ተግባር ነው። ይሄ ሁለቱም አንድ ላይ በመሆን ነው ይህንን በህዝብ ላይ

እንዲህ አይነት ተግባር የፈጸሙት ሁለቱ በመናበብ የሰሩት ስራ ነው። በመሆኑም ህዝቡ የመምረጥና በመረጠው የመመራት ህገ መንግስታዊ መብቱ እንዳልተከበረም አስታውቋል። ድርጊቱ በዲሞክራሲ ባህል ግንባታ ላይም እንቅፋት የሚሆን አድራጎት ነው በማለትም ፓርቲያቸው ኮንኗል። ህዝቡ ነው ያቀረበው። እንደ መስሪያ ቤት ወይም እንደ ፓርቲው በነው ፊርማ የወጣ ቢሆንም

የህዝብ ጥያቄና በክልሉ መንግስት ላይ የቀረበውን ክስ በተመለከተ ማብራሪያ እንዲሰጡ ወደ ተለያዩ የክልሉ የመንግስት ባለስልጣናት የእጅ ስልክ ላይ ቢደውልም ባለስልጣናቱ በሚያቀርቧቸው የተለያዩ ምክንያቶች የተነሳ አልተሳካም። ዳሩ ግን ማቸው በመገናኛ ብዙሀን እንድገለጥ ያልፈልግ አንዳንድ የክልሉ ምክር ቤትና የብልጽግና ፓርቲ ባለስልጣናት የክልሉ ርዕሰ መስተዳድር የፌዴሬሽን ምክር ቤት አባላትን ዝርዝር ለምክር ቤቱ አቅርበው ሲያስጸድቁ በክልሉ ምክር ቤት የብሔረሰቡ ተወካዮች መቃወም ሲገባቸው በሙሉ ድምፅ ጸድቋል ሲሉ መልሰው ትችት አዘል ሀሳብ

ያቀርባሉ ። አክለውም ምርጫውን ያሸነፈ ፓርቲ ብሔረሰቡን በፌዴሬሽን ምክር ቤት ይወክላል የሚል ዝርዝር ጉዳይ በህገ መንግስቱ ላይ አልተቀመጠም ሲሉ የመከራከሪያ ነጥብም ሰንዝረዋል። ኢዜማን ወክለው ተወዳድረው በማሸነፍ በክልሉ ምክር ቤት ብሔረሰቡን ከወከሉ የምክር ቤቱ አባላት ውስጥ አስተያየታቸውን ለቪኦኤ ሰጡት አቶ ዘናኒ ኢህዱላ በዚህ ሐሳብ አይስማሙም። እስካሁን በተደረጉ አምስቱ ምርጫዎች የፌዴሬሽን ምክር ቤት አባላት ሲመረጡ የነበረው ከክልሉ ምክር ቤት አባላት ነበር ሲሉም የቀረበውን የመከራከሪያ ሀሳብ አጣጥለዋል።

ይልቁንስ አለ ብሎ ያሰቡትን የህግ ክፍተት ወደሚፈልጉበት አንሻፈው በመተርጎም ዓላማቸውን ለማሳካት ተጠቅሟሉ የሚሉት ከዛ ፈንግጠን ግን በራሳችን ተነስተን ከምክር ቤቱ ዲሲፕሊን ውጭ ተነስቶ ይሄ ምክር ቤት እንዴት አካሄዱ የሚለውን ቅሬታ እስከ ማቅረብ ድረስ ደርሰናል። እሱ ብቻ ሳይሆን ኋላ ላይ ጉባኤው ከተበተነ በኋላ ኢንፎርማሊ በሆነ መልኩ መድረክ ላይ ሄደን

እየተከበሩ የምክር ቤቱን አፈ ጉባኤ ወይዘሮ ፋጤ ሰርሞሎን ጠይቀን ይሄ ህገ ወጥ ነው፣ ህገ መንግስታዊ ጥሰት ተፈጽመዋል የሚለውን ጠይቀን አው በቃ ተሻሽሏል የሚለው መልስ ነው እየሰጡን።

አድማጮች የዚህ ዘገባ ሙሉ ዝግጅት አልተጠናቀቀም። በነገው ምሽት ሙሉን እናቀርባለን። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የዕለተ ዓርብ ምሽት ዝግጅታችንን ታዲያ በዚሁ ማጠናቀቃችን ነው። ነገ ቅዳሜ ምሽት ከልዩ ልዩ ዝግጅቶች ጋር እንመለሳለን። ያስተናገድኳቸው አሉላ ከበደ ከአቀናባሪዋ ብርሃን ኃይሉና ከቀሩት ባልደረቦቻችን ጋር በዚሁ ተሰናበትን። ሰላም፣ ደህና ደሩ